የ ሀያ ሰባቱ የአውሮፓ ህብረት አባል አገሮች የውጭ ጉዳይ ሚኒስትሮች ትናንት በሉክዘምበርግ ባካሄዱት ስብሰባ ባለው ወቅታዊ ሁኔታ የተወያዩ ቢሆንም ያሳለፉት ውሳኔና መልእክት ግን ካለፈው የተለየ እንዳልሆነ ነው የተገለጸው። የህብረቱ የውጭ ግንኙነት ኃላፊና የስብሰባው መሪ ሚስተር ጆሴፍ ቦሬል በጋዜጣዊ መግለጫቸው የኢትዮጵያን ጉዳይ ያነሱት የትግራዩ ጦርነት አንድ ዓመት የሞላው መሆኑን በመጥቀስ ነበር። በኢትዮጵያ የትግራይ ክልል ግጭት ከተቀሰቀሰ አንድ ዓመት ሊሞላው ነው። በዚህ ጊዜ ውስጥ የተለያዩ የታጠቁ ኃይሎች የሰብአዊ መብት ጥሰቶችን እንደ ጦር መሳሪያ ተጠቅመዋል። የሰብአዊ እርዳታም እንዳይደርስ ተደርጓል። በዚህ ወር መጨረሻ በሚወጣው የመንግሥታቱ ድርጅትና የኢትዮጵያ የሰብአዊ መብት ኮሚሽን ሪፖርት መሠረትም ማዕቀብን ጨምሮ ተገቢውን እርምጃ ለመውሰድ የሚያስችሉ ዝግጅቶችን እናደርጋለን በማለት ይህንኑ መልእክት ለኢትዮጵያ መንግስት ለማድረስና ጦርነቱ ቆሞ የፖለቲካ ውይይት እንዲጀመር በህብረቱ ስም ለማሳሰብ በቅርቡ በኮሚሽኑ የልማትና ትብብር ኮሚሽን ኮሚሽነር ወይዘሮ ጁታ ኡርፕላኔን የሚመራ ልዑክ ወደ ኢትዮጵያ የሚሄድ መሆኑን አስታውቀዋል። ሚኒስትሮቹ ህብረቱ የሚሰጠው የሰብአዊ እርዳታ ድጋፍ እንዲቀጥል የተስማሙ መሆኑንም ሚስተር ቦሬል አክለው አስታውቀዋል። በዚሁ በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ምክንያት አሜሪካ በኢትዮጵያ መንግስትና የህወሓት መሪዎች ላይ ማዕቀብ ለመጣል የሚያስችላትን ትዕዛዝ ፕሬዚዳንት ባይደን ማስተላለፋቸው የሚታወስ ሲሆን በቅርቡ ደግሞ ሰባት የመንግስታቱ ድርጅት ሰራተኞች በኢትዮጵያ መንግስት መባረራቸውን ተከትሎ የአውሮፓ ህብረትም ጥብቅ እርምጃ እንዲወስድ ሲጠየቅ ቆይቷል። የአውሮፓ ፓርላማም የኢትዮጵያ ተፋላሚ ኃይሎች ጦርነቱን አቁመው ሰላም እንዲፈጥሩና የእርዳታ አቅርቦትም እንዲደርስ እንዲያደርጉ የሚጠይቁ በሀያ ዘጠኝ ነጥቦች የተካተቱ ውሳኔዎችን አሳልፎ ነበር። ሆኖም ግን በሰሜኑ ክፍል በተጀመረውና በአሁኑ ወቅት ደግሞ እስከ መሃል ኢትዮጵያ ተስፋፍቶ በሚገኘው ጦርነት የዓለም አቀፉ ማህበረሰብ መረዳት በልዩ ልዩ ምክንያቶች አንድ አይነት እንዳልሆነ ነው የሚታወቀው። አብዛኛዎቹ የአውሮፓ ህብረት አባል ሀገራትና አሜሪካ የኢትዮጵያን መንግስት በተለይ በትግራይ ህዝብ ላይ ያነጣጠረ ዘመቻ በማድረግ ይከሳሉ። ሌሎች ደግሞ ከኢትዮጵያ መንግስት ጋር እየተዋጋ ያለው ህወሓት ለ27 ዓመታት በስልጣን ላይ የነበረና በህዝባዊ ተቃውሞ ከስልጣን የተወገደ መሆኑን በማስታወስ ግጭት ጦርነቱ ዳግም ወደ ስልጣን ለመምጣት ሊሆን ይችላል በማለት የትግራይ ነፃ አውጭ ድርጅትን የችግሩ ዋና ምንጭ ያደርጋሉ። የአውሮፓ ህብረት አባል አገራት ደግሞ የራሳቸው የውጭ ፖሊሲ ያላቸው ሲሆን የህብረቱ የውጭ ፖሊሲ ሆኖ የሚወሰደውና ውሳኔም የሚተላለፈው የሁሉንም አባል ሀገራት ስምምነት ያገኘው ብቻ ነው። በመሆኑም ምንም እንኳ የህብረቱ ባለሥልጣናትና በርካታ አባል አገሮች ጭምር በኢትዮጵያ መንግስት ላይ ጠንካራ እርምጃ እንዲወሰድ ፍላጎታቸው የነበረ ቢሆንም ይህ ግን የሁሉንም አባል መንግስታት ይሁንታ ባለማግኘቱ ሊሆን እንዳልቻለ ነው ራሳቸው ሚስተር ቦሬል ሲናገሩ የተሰሙት። በዚህ ወር መጨረሻ የሚወጣው የመንግስታቱ ድርጅትና የኢትዮጵያ የሰብአዊ መብት ኮሚሽን ሪፖርትን ተከትሎ ከህብረቱ የሚጠበቅ እርምጃ ቢኖርም የእርምጃው ይዘትና ጥልቀት የሚወሰነው ግን በፍጥነት በሚለዋወጠው የኢትዮጵያ ሁኔታ ብቻ ሳይሆን አባል አገራቱ ስለ ጉዳዩ በሚኖራቸው ልዩነትና አንድነት ጭምር እንደሚሆን ነው የሚገመተው። የፖለቲካ ተንታኞች በበኩላቸው ከየትኛውም አቅጣጫ የሚመጣ ጫና ወይንም ማዕቀብ በህዝቡ ላይ ተጨማሪ ችግር ከሚፈጥር በስተቀር ሰላም ሊያመጣ የማይችል መሆኑን ከዚህ ቀደም የምዕራብ አገሮች በተለያዩ አገሮች ላይ የጣሏቸውን ማዕቀቦችና ያስገኙትን ውጤት በመጥቀስ ይከራከራሉ። እንደዚህ አይነት ከውጭ መፍትሄ መፈለግ ወይም የውጭ ኃይል ጦርነትን እንዲያቆም የመጠበቅ አዝማሚያ እንደውም የችግሩን ምንጭና የችግሩንም ፈጣሪ በመለየት ከውስጥ መፍትሄ ለመፈለግ የሚደረገውን ጥረት ያዳክማል የሚሉት የፖለቲካ ተንታኞች ኢትዮጵያውያን ምናልባትም የተለየ የፖለቲካ ፍላጎት ባላቸው ቡድኖች ምክንያት ለከፍተኛ ችግር የተጋለጠውን ሕዝባቸውንና እየወደመች ያለችውን አገራቸውን ሊታደጉ የሚችሉት በቅድሚያ ራሳቸው መሆናቸውን በመገንዘብ ወደ ውጭ ከማንጋጠጥ ይልቅ ወደ ውስጥ ሊያስቡና መፍትሄውንም ከራሳቸው ሊፈልጉ እንደሚገባ ያሳስባሉ። ገበያው ንጉሴ ለዲ ደብልዩ ብራስልስ።